የአዲሱ ምዕተ ዓመት የልማት ግቦች አሁን ዘላቂ የልማት ግቦች ሆነዋል አዲሶቹን ግቦች ተዋውቋቸው ነገር ግን ከቀደመው ጋር ተመሳሳይ አይደሉምን በፍጹም የተባበሩት መንግስታት ድርጅት ዘላቂ የልማት ግቦች እቅድ ትኩረቱን ያደረገው ኢኮኖሚያዊና ማህበራዊ ልማት ላይ ብቻ አይደለም የአካባቢ ተፈጥሮንም ያካተተ ነው እንጂ ቁርጠኝነቱ ዘላቂና ዘመናዊ የኃይል ምንጭን ለሁሉም ማዳረስን ይጨምራል ግቦቹ ከተሞችን አረንጓዴ የማድረግ የምግብ ተረፈ ምርትን በግማሽ የመቀነስ እቅድ ሰንቀዋል። ውቅያኖሶችን ዘላቂ በሆነ መንገድ የመጠቀም ሀሳብም ቀርቧል። ብዝሃ ሕይወትም ትኩረት ተሰጥቶታል። ለአካባቢ ተፈጥሮ የሚበጁ ነገሮችን መገንባቱ የሰው ልጅ አኗኗርን ለማሻሻል በሚደረገው ጥረት ውስጥ ማካተቱ በዓለም የአካባቢ ተፈጥሮ ጉዳይ ላይ ትኩረት መሰጠቱን የሚጠቁም ምልክት ብቻ አይደለም። በትክክልም እውነተኛ ትኩረት ለዚህ ዘርፍ መሰጠቱ ተገቢ ነው። የሰው ልጆች እንደ ማንኛውም ሕይወት ያላቸው ነገሮች በተፈጥሮ ላይ ጥገኛ በመሆናቸው የሰው ልጅ በተፈጥሮ ላይ ጥገኛ መሆን ብቻ ሳይሆን ተፈጥሮን እየጎዳ ነው። ድርጊቱም መልሶ በራሳችን ደህንነት ላይ እክል መፍጠር ጀምሯል። እናም በስተመጨረሻ ይህ በትክክል እየተሰማን ነው። በቅሪተ አካል የኃይል ምንጭ ላይ ጥገኛ መሆናችን ባለፉት አስርተ ዓመታት የሰውን ልጅ የጤና ሁኔታ ወደኋላ እንዲጎተት እያደረገ ነው። እንደ ንቦች ባሉ ዝርያዎች ላይ የሚደርሰው ከባድ ጫናም ተጨባጭ ኢኮኖሚያዊ ተጽዕኖ እንዳለው አሁን ዕውቅና ተሰጥቶታል። እናም አዲሶቹ ዘላቂ የልማት ግቦች ከአረንጓዴ ልማት ጋር ተቆራኝተዋል። የተባበሩት መንግስታት ድርጅት ራሱም ቢሆን ከቀደሙት የልማት ግቦች መካከል መልሶ ወደ አዲሱ እቅድ ያካትታቸውም አሉ። ለዚህም ድህነትንና ረሃብን ማጥፋት ይጠቀሳሉ። ቆይ ግን የምዕተ ዓመቱ የልማት ግቦች ድህነትና ረሃብን እስካሁን አላጠፉም? ይገርማል። ግቦቹን ለማሳካት ምንም አይነት አስገዳጅ የትግበራ ጥረት አለመኖር ስኬታማ ሳያደርግ ይቀራል ብዬ አስቤ አላውቅም። ስላቁን እንትወውና እንዲህ አይነት ዓለም አቀፍ ውሳኔዎች ስኬታማ ስለመሆናቸው ሁልጊዜም ጥርጣሬ ቢኖረኝም ከምዕተ ዓመቱ የልማት ግቦች ምን ያህሉ ስኬታማ እንደሆኑ ስረዳ ተገረምቤ ነበር። ከጎርጎሮሳዊ 2000 ዓ ም ጀምሮ የከፋ ድህነት ቀንሷል። በማደግ ላይ ወደሚገኙ አገሮች መድኃኒቶችን የማዳረሱ ጥረት ተጠናክሯል። በአንዳንድ የዓለም ክፍሎች የህፃናት ሞት ቀንሷል። እንዲህ አይነት ግቦችን መያዝና የአካባቢ ተፈጥሮን ማካተት ጥሩና መልካም ነው። ይህ ለተፈጥሮና አካባቢ መጠበቅ ለሚደረገው ጥረት የሚኖረውን ፖለቲካዊ ፈቃደኝነት ወደ ተግባር የማሸጋገር አካል ይሆናል ብዬ ተስፋ አድርጋለሁ። መምጣቱን በተስፋ እየጠበቅኩ እጅግ የዘገየ እንደማይሆንም ተስፋ አድርጋለሁ።